አሁን ወደ የዓለም ዜና እንለፍ። አዜብ ታደሰ ታሰማናለች። የዲደብልዩ ዜና። ጤና ይስጥልኝ እንደምናመሻችው አድማጮች፣ በቅድሚያ ማርስተ ዜናዎቹን አሰማለሁ። የኢትዮጵያ መከላከያ ሰራዊት በትግራይ ኃይሎች ላይ ጥቃት መሰንዘር መጀመሩን ክልሉን የሚመራው የህዝባዊ ወያነ ሐርነት ትግራይ የህወሀት ቃል አቀባይ ጌታቸው ረዳ መናገራቸውን ዛሬ ሮይተርስ ዘገበ። በትግራይ ክልል ውስጥ ባሉ አራት ዩኒቨርሲቲዎች ሲማሩ የነበሩ ተማሪዎች መንግስት ወደ ሌሎች ከፍተኛ ትምህርት ተቋማት መድቦ እንዲያስተምራቸው ጠየቁ። በመቶዎች የሚቆጠሩ ስደተኞች ሊቢያ ትሪፖሊ በሚገኝ በተባበሩት መንግስታት ድርጅት ጽሕፈት ቤት ፊት ለፊት በመቆም ከሊቢያ መውጣት እንዲችሉ እንዲረዳቸው ጠየቁ። የዘንድሮው የኢኮኖሚ ዘርፍ የኖቤል ሽልማት በዩናይትድ ስቴትስ ምርምር ለሚያደርጉት ሶስት የኢኮኖሚ ባለሙያዎች ተሰጠ። ዜናው በዝርዝር የኢትዮጵያ መከላከያ ሰራዊት በትግራይ ኃይሎች ላይ ጥቃት መሰንዘር መጀመሩን ክልሉን የሚመራው ህወሓት አስታወቀ። የፓርቲው ቃል አቀባይ አቶ ጌታቸው ረዳ የኢትዮጵያ ጦርና የአማራ ክልል ኃይሎች ዛሬ ሰኞ ጠዋት ጀምሮ በሁሉም ግንባሮች ጥቃት መጀመራቸውን ሮይተርስ ተናግሯል። አቶ ጌታቸው በአማራ ክልል በሚገኙት ወገልጤ፣ ወርጌሳ እና ሃሮ ከተሞች ውጊያ እየተደረገ መሆኑንና ከባድ የጦር መሳሪያ፣ ተዋጊ ጀቶች ሰው አልባ አውሮፕላኖች፣ ታንኮችና ሮኬቶች ጥቅም ላይ መዋላቸውን እንደተናገሩ ሮይተርስ ዘግቧል። ከኢትዮጵያ መከላከያ ሰራዊትም ሆነ ከጠቅላይ ሚኒስትር አብይ አህመድ ቃል አቀባዮች በጉዳዩ ላይ መልስ እንዳላገኘ ሮይተርስ ገልጿል። አስተያየት የጠየቀው የአማራ ክልል በበኩሉ ጉዳዩን ወደ ፌዴራል መንግስቱ መምራቱን የዜና ወኪሉ ጠቅሷል። የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጄኔራል ይልማ መርዳሳ ኢትዮጵያ እየሄደችበት ያለው የእድገት ጎዳና ያሰጋናል በሚሉ የውጭ ጠላቶችን ከውስጥ ባንዳዎች ጋር በማበር ሕዝባችን ላይ የደቀኑትን አደጋ በመቀልበስ ለኢትዮጵያ ሕዝብ ድል የምናደርስበት ቀን ሩቅ አይደለም ሲሉ መናገራቸውን የኢትዮጵያ መከላከያ ሰራዊት በተረጋገጠ የፌስቡክ ገጹ አስፍሯል። የትግራይ ኃይሎች ባለፈው ሰኔ ክልሉን ከተቆጣጠሩ በኋላ ውጊያ ወደ አማራና አፋር ክልሎች መስፋፋቱ አይዘነጋም። ባለፈው ሳምንት በአማራ ክልል በሚገኙ የትግራይ ኃይሎች ላይ የሚፈጸሙ የአየር ድብደባዎች ቁጥር መጨመሩን አቶ ጌታቸው ረዳ ገልጸው ነበር። ኢትዮጵያውያንን ጨምሮ 59 ስደተኞች ከሜዲትራኒያን ባህር ላይ መታደጉን አንድ የጣሊያን መንግስታዊ ያልሆነ ድርጅት አስታወቀ። ከስደተኞቹ መካከል 17ቱ አዳጊዎች ሲሆኑ አንድ እርጉት ሴት እንደምትገኝበት ሪስኪ ቻሪቲ የተባለው የነፍስ አድን ድርጅት አስታውቋል። በመግለጫው መሰረት በእንጨት በተሰራ ጀልባ ተጭነው ከሊቢያ ከተነሱ ከ24 ሰዓታት በኋላ በጭንቀት ላይ ሳሉ በባህር አቋርጠው ወደ አውሮጳ ለመድረስ የሚሞክሩ ስደተኞችን መታደግ የተቋቋመው ሪስኪ ቻሪት የተባለ ድርጅት ያሰማራው መርከብ ታድጓቸዋል። በጀልባው ከተጫኑ መካከል ኢትዮጵያውያን፣ ሶማሊያውያን፣ ኤርትራውያን እና ሱዳናውያን ይገኙበታል ተብሏል። በተባበሩት መንግስታት ድርጅት መረጃ መሰረት በጎርጎሮሳውያኑ 2021 ዓ.ም ማለትም በዚህ ዓመት 480 አፍሪቃውያን ስደተኞች በሜዲትራኒያን ባህር ሰምጠው ጠፍተዋል። በትግራይ ክልል ውስጥ ባሉ አራት ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች መንግስት ወደ ሌሎች ከፍተኛ የትምህርት ተቋማት መድቦ እንዲያስተምራቸው ጠየቁ። ተማሪዎቹ ዛሬ ረፋድ ላይ አራት ኪሎ ትምህርት ሚኒስቴር በር ላይ በመሄድ በተወካዮቻቸው በኩል ችግራቸውን የገለጹ ሲሆን የተቋሙ አመራሮች ስልጠና ላይ ናቸው የሚል ምላሽ ተሰጥቷቸዋል። ከተማሪዎቹ አንዷ ለዶቸበለ እንደተናገረችው በትግራይ አስር ሺ አምስት መቶ ተማሪዎች ነበሩ። አስር ሺ አምስት መቶ ተማሪ ነው። እነሱን ለመወከል ተብሎ ተወካይ ተመርጦ የተሰራ ነው ያለው በኮሚቴ ኢቨን ኮሚቴዎቹን ራሱ ለማናገር ፍቃደኛ አይደሉም። ሞሼ ብዙ ቀን ሄደናል ሚኒስትሪ ኦፍ ሳይንስ ን ሀይር ኤዱኬሽን በጣም ብዙ ቀን ተመላልሰናል። ልናገኛቸው በጣም ሞክረናል። አንዴ ስብሰባ ናቸው ይሉናል፣ አንዴ ከበር ይመልሱናል ብዙ አጉላልተውናል። የሚያናግረን አካል የምናገኝ ከሆነ ገብተው እንዲያናግሩን የታሰበልን ነገር ካለ እንዲ ተደርጓል፣ እንዲ ታስቧል፣ ጠብቁ በትግስት ጠብቁ ማለት አንድ ነገር ነው። ይህን ያህል ካልሆነም ደግሞ አይ የታሰበ ነገር የለም ካሉን ደግሞ በቃ የራሳችንን ላይፍ እንድንቀጥል ማለት ነው። ሌላው ተማሪ በበኩሉ የእናንተ ጉዳይ የፖለቲካ ጉዳይ ነው ተብለናል ይላል። ለምንድን ነው የማትመደቡን ስንል የእናንተ ውሳኔ ፖለቲካል ውሳኔ ያስፈልገዋል የሚል ውሳኔ የተሰጠ ይህንንም የነገረን ሚኒስትር ዴታ ዶክተር ናቸው ያናገሩ ፊት ለፊት ትምህርትና ፖለቲካ እንዳደለም። ስለዚህ እኛ እንደ ተማሪ እንደ ማንኛውም በኢትዮጵያ ሀገሪቱ እንዳለ ተማሪ ነው መታየት ያለብን የሚል ጥያቄ አቀረብን። ስለዚህ የሰርቨር ችግር ሊኖር ይችላል ምናምን የሚል ደግሞ ሌላ ሀሳብ አቀረቡን። ተማሪዎቹና የተማሪ ተወካዮቹ እንዳሉት ከትግራይ ክልል ሲወጡ የሳይንስና ከፍተኛ ትምህርት ሚኒስቴር ትምህርታቸውን እንደሚያስጨርሳቸው ቃል የገባ ቢሆንም እስካሁን ድረስ ምንም ተጨባጭ ምላሽ አላገኙም። አድማጮች፣ ዜና መጽሄት ዝርዝሩን ይዟል። በመቶዎች የሚቆጠሩ ስደተኞች ሊቢያ ትሪፖሊ በሚገኝ በተባበሩት መንግሥታት ድርጅት ጽሕፈት ቤት ፊት ለፊት በመቆም ከሊቢያ መውጣት እንዲችሉ እንዲረዳቸው ጠየቁ። የእርዳታ ቡድን ሰራተኞች እንደገለጹት በሺዎች የሚቆጠሩ ስደተኞች ታፍሰው ተወስደዋል፤ ብዙዎቹ በተተኮሰ ጥይት ተገድለዋል። የተሻለ ሕይወት ፍለጋ ሊቢያን ወደ አውሮፓ ለመሻገር የሚጠቀሙባት ስደተኞች እንደተናገሩት ለአስርተ ዓመታት እምብዛም ሰላም በሌለባት ሊቢያ ስደተኞች ከፍተኛ ጥቃት እንግል የ የሰብአዊ መብት ጥሰትና ዝርፊያ ይደርስባቸዋል። ከአንድ ሳምንት በፊት ትሪፖሊ ውስጥ የታጠቁ ኃይሎች ከአምስት ሺህ በላይ ስደተኞችን በጅምላ አፍሰው በተጨናነቀው የሊቢያ እስር ቤት ማጎራቸውን ተከትሎ የእርዳታና የመብት ተሟጋች ቡድኖች እርምጃው አሳሳቢና ማንቂያ ደወል ሲሉ መግለጻቸውን ሮይተርስ ዘግቧል። ጀርመን ከዛሬ ሰኞ ጀምሮ በሀገሪቱ የኮሮና ምርመራ ማድረግ የሚሹ ዜጎች በክፍያ ብቻ መመርመር እንደሚችሉ አስታወቀች። ይህ ውሳኔን ያጸደቁት የጀርመን ፌዴራል እና የክልል መንግስታት በጋራ በመሆኑ ተመልክቷል። ውሳኔው ነጻ የኮሮና መከላከያ ክትባት ለሁሉም ዜጎች የተፈቀደ በመሆኑ ግብር ከፋዮች ለኮሮና ተመርማሪዎች መክፈል የለባቸውም በሚል መጽደቁም ተነግሯል። ከዛሬ ጀምሮ በጀርመን ሀገር ነጻ የኮሮና ምርመራ የሚያገኙ ዜጎች የኮሮና ክትባት መከተብ ላልቻሉና ከ12 ዓመት ዕድሜ በታች ላሉ ሕጻናት ብቻ ነው ተብሏል። ይሁንና ከሐኪም የኮሮና ምርመራ ማስፈለጉ ትእዛዝ ከተሰጠ ግለሰቡ በነፃ የመመርመር መብት እንዳለውም ተመልክቷል። የዘንድሮ የኢኮኖሚ ዘርፍ የኖቤል ሽልማት በዩናይትድ ስቴትስ ምርምር ለሚያደርጉ ሶስት የኢኮኖሚ ባለሙያዎች ተሰጠ። በስቶክሆልም ስዊድን የሚገኘው የንጉሳዊው የሳይንስ አካዳሚ ዛሬ እንዳስታወቀው በኢኮኖሚ ዘርፍ ተመርማሪዎቹ ዴቪድ ካርድ፣ ጆሹዋ አንግስ እና ጌዶ ኤምቤንስ ሽልማቱን አግኝተዋል። የካናዳው ተወላጅ ዴቪድ ካርድ ለኢኮኖሚያዊ ምርምር ላደረገው ተጨባጭ አስተዋጽኦ የሽልማቱን ግማሽ ሲወስዱ በአሜሪካ ኦሃዮ ግ ግዛት ጆሹዋ አንግስትና ትውልድ ሆላንዳዊው አሜሪካዊ የኢኮኖሚ ሳይንቲስት ጌዶ ኤምቤንስ በምክንያታዊ ግንኙነት ትንተና ላበረከቱት አስተዋጽኦቸው ሌላውን ግማሽ ይካፈላሉ ተብሏል። ይህ ዶቼ ቬለ ነው። ቦን ከሚገኘው ከዶቸቨለ የቀጥታ ስቱዲዮ የምሽቱን ዜና ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ የኢትዮጵያ መከላከያ ሰራዊት በትግራይ ኃይሎች ላይ ጥቃት መሰንዘር መጀመሩን ክልሉን የሚመራው የህዝባዊ ወያነ ሀርነት ትግራይ የህወሓት ቃል አቀባይ ጌታቸው ረዳ መናገራቸውን ዛሬ ሮይተርስ ዘገበ በትግራይ ክልል ውስጥ ባሉ አራት ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች መንግስት ወደ ሌሎች ከፍተኛ ትምህርት ተቋማት መድቦ እንዲያስተማራቸው ጠየቁት ሰዓቶች የሚቆጠሩ ስደተኞች ሊቢያ ትሪፖሊ በሚገኝ በተባበሩት መንግስታት ድርጅት ጽህፈት ቤት ፊት ለፊት በመቆም ከሊቢያ መውጣት እንዲችሉ እንዲረዳቸው ጠየቁ። ሰሞኑን ስደተኞቹ በጅምላ እየታሰሩ ነው፣ ወከባ፣ ከፍተኛ ሰብአዊ መብት ጥሰት እየደረሰባቸው ነው ተብሏል። የዘንድሮ የኢኮኖሚ ዘርፍ የኖቤል ሽልማት በዩናይትድ ስቴትስ ምርምር ለሚያደርጉት ሶስት የኢኮኖሚ ባለሙያዎች ተሰጠ። ዜናው አበቃ። ለዜናው አዜብ ታደሰን አመሰግናለሁ።